በኢትዮጵያ የሕግ ልዕልናን ለማስፈን የተጀመረው ሂደት ፖለቲካዊ መልክ ይዘዋል ላሉ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ሂደቱ ትግራይን ለማንበርከክ የሚደረግ ነው ሲሉ ያከሉት፣ ምክትል ርዕሰ መስተዳድሩ ይህም የውጭ እጅ አለበት ብለዋል። ሙልጌታ ጽባ ከመቀሌ ዘግቦበታል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ የሕግ የበላይነት ማስፈን የትግራይ ህዝብና መንግስት የሚፈልጉትና የታገሉለት ዓላማ ነው ብለዋል። በዚህ መሰረት እንደ ኢህአዴግ በተካሄደ ግምገማ የሕግ በላይነት ለማስፈን ሊሰራ እንደሚገባ መግባባት ላይ ተደርሰዋል ብለዋል። በውይይቱ የሚወሰድ እርምጃ አስተማሪ፣ ሁሉም ድርጅቶችና ክልሎች የሚያካልል ህግንና ማስረጃ መሰረት ያደረገ ሊሆን እንደሚገባም ተወያይተንበታል ብለዋል። ችግር ፈጥሯል ተብሎ ሁሉም መያዝ ሳይሆን ሆን ብሎ ችግር የፈጠረ አካል በምርመራ ተንተርሶ ሊጠየቅ ይገባል ሲሉም ገልጿል። ከአሁን ቀደም በወንጀል የተያዙ ዴሞክራሲ ለማስፋን ሲባል ከእስር መለቀቃቸው የሚታወስ ነው። አሁንም ለህግ ልዕልና ሲባል የሚጠየቁ አካላት ወንጀል ሰርተውም ቢሆን ምህረቱን አያካታቸው ወይ ብለን በኢህአደግ መድረክ ተወያይተንበታል ሲሉም አክሏል በሙስናና ሰብአዊ መብት ጥሰት በፌዴራል መንግስት ተጠርጣሪዎች በቁጥጥር ስር የመዋል እንቅስቃሴ ሲጀመር የትግራይ መንግስት የፍርድ ቤት ትእዛዝ የወጣባቸውን ስርዓት በተከተለ መልኩ አስረክበዋል ብለዋል ንሕና ንሓብኦ ሰብ ክህልዎን ይኽእልን ኢትራፊያ ናብ ፖሊስ ቁጥጥር ኣትዩ ተኣሊሹ እውን ተደልዩ ማለት እዩ እኛ የምንደብቀው ሰው አይኖርም እንኳ በፖሊስ ቁጥጥር ስር የዋለ ተፈልጎም ወደ ፍርድ ቤት መቅረብ አለበት። ያጠፋ ከሆነ በጥፋቱ ይቀጣል፣ ንጹሕ ከሆነም ነጻ ይወጣል። ትክክለኛ እርምጃ ነው የተወሰደው። እንደ ኢህአዴግ ስለ ሕግ ልዕልና ውይይት በተካሄደበት ጊዜ ሂደቱን ፖለቲካዊ እንዳይሆን ስምምነት እንደነበረ ጠቅሰው፣ አሁን ግን ሜጀር ጀኔራል ክንፈዳኘው ቁጥጥር ስር በዋሉበት ጊዜ በካቴና መያዝን ተችተዋል። የአገር ውስጥ መገናኛ ብዙኃንም የፍርድ ሂደቱ ገና ሳይከናወን እንደ ወንጀለኛ እየገለጿቸው ነው ብለዋል። ይህም ሥርዓቱን የጣሰ አካሄድ ነው ብለዋል። ዶክተር ደብረ ጽዮን ካብ ሄሊኮፕተር ሞራድስ ተአሲርካ በካቴና ምሳና አይተታፈሰ በካቴና አስረህ ከሄሊኮፕተር ማውረድ ትክክል አይደለም። ከእኛ ጋር አልተታኮሰም፣ አልረበሸም። በሰላም የተያዘ ሰው ነው። ወደ ካቴና ለማስገባት ምክንያት የለም። ከዚያ በኋላም ፖለቲካ ተጀምሯል ነው የምንለው። በሰላም የተረከበውን ሰው ወደ ሕግ በሰላም ማስረከብ ነው። የሕግ የበላይነትን እናስከብር ያልነው ተበርዟል። የትግራይ ክልል እንደ ጀመረው አይደለም የቀጠለው። በትግራይ በኩል ጥሩ ጅምር ነበር። በሥርዓቱ መሠረት ትዕዛዝ አክብሮ ፈጽሟል። አሁን እየታየ ያለው ግን በሕግ ሳይሆን በመሰለህ ነው እየተካሄደ ያለው። የመሰላቸውን የፖለቲካ ሥራ መሥራት ነው የያዙት። ስለዚህ ይህን አንቀበልም። ሕግ የሚጥስ አካሄድ ነው። ተጠርጣሪ መልስ ሊሰጥ ይገባል። እነሱ ግን ሂደቱን ሳይከተሉ ፍርዱ በሚዲያ ነው የሆነው። ስለዚህ ፍርድ ቤት የምትሄደው ለውሳኔ ነው ማለት ነው። የተፈጸመው ችግር ተቋማዊ ነው ከተባለ ሌሎችም መጠየቅ አለባቸውም ብለዋል። ብትካል ንርአየ ዚ ትካል ናይ ትግራይ ትካል አይኮነ ትሰውን ትግራይ ወኪል የኮን እናዋ ዘሎ ይሄንን በተቋም እንየው የትግራይ ተቋም አይደለም። በተቋሙ የሚወሰድብንም ትግራይን ወክሎ አይደለም ኢትዮጵያዊ ነው። የኢትዮጵያ ስራ ሊሠራ ነው እዚያ የተመደበው። በዚያ ነው የሚለካው ሌላው ከዚህ ለማምለጥ ነው እየሮጠ ያለው ይህንን ልትረዱ ይገባል እኛ የለንበትም የሚባልበት ሁኔታ አይደለም ያለው እስከ ጠቅላይ ሚኒስትሩ ሁሉም በስርዓቱ ውስጥ ሆኖ መታየት አለበት ብለዋል በአሁኑ ጊዜ ትግራይን የማንበርከክ ስራ ነው እየተካሄደ ያለው ያሉት ዶክተር ደብረ ጽዮን የውጭ እጅ አለበትም ብለዋል ንሕና ናይ ደጋ ሓይል እውን ኣሎና ኢና ንብል ሕዚ ናይ እኛ የውጭ ኃይልም እጁ አለበት ነው የምንለው። የሕግ ብቻ ተብሎ አይወሰድም። በዚህ ጉዳይ የውጭ ጣልቃ ገብነትም አለ። ስለዚህ የፖለቲካ ሂደቱንም ይጨምራል ማለት ነው። በፖለቲካ የውጭ ጣልቃ ገብነት አለው ስንል ትግራይን ለማጥቃት በተያዘ መንገድ ማለታችን ነው። ሆኖም ዶክተር ደብረጽዮን የውጭ እጅ ስላሉት ምንም ማብራሪያ አልሰጡም። የአገር ውስጥ መገናኛ ብዙኃን ጉዳዩን እየዘገቡት ያለው መንገድና በተጨማሪም የሕግ ሂደቱን ፖለቲካዊ መልክ መያዙን እብደት ነው ሲሉ ገልጸውታል። ይህንንም አንቀበለውም ብቻ ሳይሆን ሊስተካከል ይገባልም ሲሉ ተናግሯል። ለአሜሪካ ድምፅ ሙልጌታ ጽበሀ መቀለም።